የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በአማርኛ ቋንቋ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአሜሪካ ድምፅ ራዲዮ ፕሮግራም አሁን ጀመረ።

በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ በተባለ ወረዳ ውስጥ ባለፈው ማክሰኞ ልጆቻቸው በመንግስት ታጣቂዎች እንደተገደሉባቸው የተናገሩ ሁለት የአካባቢው ነዋሪዎችን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ምርት ገበያ ድርጅት በኦሮሚያ ክልል የሚገኙ ሰባት ቅርንጫፎቹ በሙሉ በክልሉ የጸጥታ ኃይሎች መታሸጋቸውንና 58 ሠራተኞቹም መታሰራቸውን አስታወቀ። የዚህም ዝርዝር ደርሶናል ቆየት ብሎ በመጽሔት ክፍለ ጊዜ ይቀርባል። አርብ ሚያዝያ 28 2014 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደነኝ አቀናባሪያችን ኤልያስ አስማረ የዝግጅት ዋና ዘጋጇ ጽዮን ግርማ በተለያዩ አካባቢዎች የሚገኙ ዘጋቢዎቻችንና የዕለቱን ቅንብሮች ያሰናዱ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ለሰዓቱ የዓለም ዜና ደረጀ ደስታ። ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን ዋናና የአለም የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጠቅላላ መጠኑ 1000 ሜትሪክ ቶን የሚጠጋ የምግብ እርዳታና ሌሎች አስፈላጊ ያሏቸውን ቁሳቁሶች የጫኑ 27 የጭነት ተሽከርካሪዎች ባለፈው ሳምንት መቀሌ መድረሳቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አስታወቁ። በኢትዮጵያ ያለው ሰብአዊ ሁኔታ አሁንም አስከፊ ነው ያሉት የዩናይትድ ስቴትሷ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ ኃላፊም ላለፈው አንድ ዓመት ተኩል በሰሜን ኢትዮጵያ የተካሄደው ግጭት ሰብአዊ ቀውስ ብቻ ሳይሆን ከፍተኛ ውድመት ያስከተለ ነው ብለዋል። ይሁንና የተሻለ ተስፋ የሚፈነጥቁ ሁኔታዎች መታየታቸውንም አመልክተዋል። ለዝርዝሩ ቆንጅታዬ። ከሶስት ወራት በላይ ተቋርጦ የነበረው የእርዳታ ማጓጓዝ ስራ በያዝነው የሚያዝያ ወር ከጀመረ ወዲህ ይህ የአሁኑ አራተኛ ዙር የሰብአዊ ረድኤት አቅርቦት መሆኑን ዱጃሪክ ተናግረዋል። በአጠቃላይ ብዛታቸው 169 የሚደርሱ የጭነት መኪናዎች ትግራይ መግባታቸውንና ጠቅላላ መጠኑ 4300 ሜትሪክ ቶንስ የእርዳታ ቁሳቁስ መድረሱን ቃል አቀባዩ ጨምረው አመልክተዋል። በአማራ ክልልም አጋሮቻችን ባለፈው ሳምንት ውስጥ ቁጥሩ 56000 ለሚጠጋ ህዝብ ምግብ ማደላቸውን ቃል አቀባዩ አመልክተዋል። በተመሳሳይም ካለፈው የታህሳስ ወር አንስቶ ከ10 ሚሊዮን በላይ ሰዎች ከኢትዮጵያ መንግስት ከተባበሩት መንግስታት ድርጅትና እንዲሁም ሌሎች መንግስታዊ ካልሆኑ አጋሮቻችን ከሆኑ ድርጅቶች የምግብ እርዳታ አግኝተዋል ብለዋል። የሰሜን ኢትዮጵያው ጦርነት ከ9 ሚሊዮን በላይ ህዝብ እጅግ ለከፋ የምግብ እጥረት ሲዳርግ፣ በትግራይ ብቻ ከ2 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ጥለው እንዲሰደዱ አድርጓል ያሉት ደግሞ የዩናይትድ ስቴትስ የዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሰማንታ ፓወር ናቸው። ከ90 በመቶ በላይ የሚሆነው ህዝብ እርዳታ ፈላጊ መሆኑን በአፋርና በአማራ ክልሎች የፊታችን ሰኔ ወር እስከ አንድ ሚሊዮን የሚደርስ ህዝብ ቸነፈር መሰል ለሆነ የከፋ የረሃብ አደጋ ሊጋለጥ እንደሚችል አስተዳዳሪዋ ጨምረው ተናግረዋል። ሁኔታው ከዚህም ወደ ከፋ አዝማሚያ ሊያመራ በመቻሉም የእርዳታ አቅርቦቱ ሳያቋርጥ መድረስ እንዳለበት ነው ሰማንታ ፓወር ያሳሰቡት። ይህ እርዳታ በጣም አስፈላጊ ነው። በሰሜን ኢትዮጵያ ያለው ሁኔታ እንደ ከፋ ቀጥሏል። የቤተሰብ አባላት የሚመገቡት ምግብ የላቸውም። የተመጣጠነ ምግብ እጥረት በህጻናትና ነፍሰ ጡር ሴቶች ላይ ጉዳት እያደረሰ ነው። ከቀያቸው ተፈናቅለው የሚገኙ ብዙዎች መሰረታዊ የሚባሉትን አገልግሎቶች እንኳን አያገኙም። ሆኖም የተስፋ ጭላንጭል አለ ያሉት የዩናይትድ ስቴትስ የዓለም አቀፍ የረዴድ ፕሮግራም አስተዳዳሪ ለዚህ ሁሉ ሰቆቃ ምንጭ የሆነውን ውጊያ ለማቆም በቅርቡ የኢትዮጵያ መንግስትና በትግራይ ክልል ባለስልጣናት መካከል በተናጠል የተገለጡትን የተኩስ አቁም እርምጃዎች አንስተዋል። ከኢትዮጵያ ጋር በሚያዋስነው የኬንያ ማርሳቤት ክፍለ ግዛት በጎሳ ግጭት ሳቢያ ቢያንስ አምስት ሰዎች ተገድለዋል። የኬንያ ባለሥልጣናትም በሺዎች የተቆጠሩ ፖሊሶችና የጸጥታ ኃይሎችን ወደ አካባቢው ልከዋል። ባለሥልጣናቱ በተጨማሪም በቀንድ ከብት ዝርፊያና ከኢትዮጵያ በድብቅ በሚገቡ የጦር መሣሪያዎች በሚታወቀው አካባቢ ለአንድ ወር የሚቆይ የሌሊት ሰዓት ላፊ ማወጃቸው ተነግረዋል። ከናይሮቢ ቪክቶሪያ አሞንጋ የላከችውን ዘገባ ቆንጅታየ ታቀርበዋለች መርሳ ቤት ኬንያ ካሏት ተወዳጅ የጎብኚ መስህቦች ውስጥ አንዷ ነች። ሆኖም በክፍለ ግዛቷ የሚካሄዱት የጎሳ ግጭቶች የኢኮኖሚ እንቅስቃሴዎቿን እያሽመደመዱ መሆኑን በመኪና አሽከርካሪነት የሚተዳደሩት ኑኖ ጋልማ ይናገራሉ። ሽፍቶች ከተማችንን ባጠቁ ቁጥር ስራ ይጎዳል። በአርብቶ አደርነት የሚተዳደሩት ሁለቱ የመርሳ ቤት ትላልቆቹ ብሔረሰቦች ግጦሽና ውሃን በመሳሰለ የተፈጥሮ ሀብት ዙሪያ እንደሚጋጩ የኬንያ ባለስልጣናት ይናገራሉ። ሁለቱም ወገኖች ከአጎራባች ኢትዮጵያ በድንበሩ በኩል በህገ ወጥ መንገድ የጦር መሳሪያ እንደሚገባላቸውም ገልጸዋል። ይህንኑ የህገ ወጥ መሳሪያ ዝውውር ለማስቆም በክፍለ ሀገሯ ለአንድ ወር የሚዘልቅ ከምሽት እስከ ንጋት የሚጸና የሰዓት እላፊ ታውጇል። የኬንያ ፖሊስ ቃል አቀባይ ብሩኖ ሺዮሶ በርከት ያሉ ፖሊሶች መሰማራታቸውን ገልጸው የአካባቢው መሪዎች ሰላም እንዲወርድ ለመማፀን ወጥተው መናገር ጀምረዋል። እኛም አብረናቸው እየሰራን ነው ብለዋል። የጸጥታ ጉዳይ ተንታኝ የሆኑት ጆርጅ ሚሲማሊ ከኢትዮጵያ ጋር በሚያዋስነው ድንበር አካባቢ ለሚቀሰቀሰው ግጭት ምክንያቱ በተለይ ወሰኑ ላይ የጸጥታ ጥበቃ ስለሌለ ለሕገ ወጥ የጦር መሳሪያ አስተላላፊዎች አመቺ በመሆኑ ነው ብለዋል። አንዳንዶቹ ማህበረሰቦች ከድንበር ባሻገር ቤተሰብ ያላቸው ናቸው። ድንበሩ ደግሞ ክፍት ነው። ስለዚህ ከኢትዮጵያ ወደ ኬንያ ተሻግረው ገብተው ከራሳቸው ጎሳ ጎን ሆነው ያኛውን ጎሳ የሚወጉ ይኖራሉ። በቀላሉ የጦር መሳሪያም በህገወጥ መንገድ ከኢትዮጵያ ወደ ኬንያ፣ ከኬንያ ወደ ኢትዮጵያ ማስተላለፍ ይችላሉ። ባለስልጣናት ምክንያቱ የተፈጥሮ ሀብትን ለመቆጣጠር የሚደረግ የፖለቲካ ትግል ነው ባሉት ግጭት በአካባቢው በቅርብ ወራት በርካታ ሰዎች ተገድለዋል። የኬንያ የአገር አስተዳደር ሚኒስቴር ከፍተኛ ባለስልጣን የሆኑት ፍሬድ ማቲአንጊ የተያዘው የጸጥታ ዘመቻ ህገ ወጥ የጦር መሳሪያ ሙሉ በሙሉ እስከሚወገድ ድረስ ሊቀጥል እንደሚችል ተናግረዋል። ሊቢያ ውስጥ በመንግስት የሚደገፈውና ከፍተኛ ስልጣን አለው የሚባለው የሚሊሻ ቡድን በግድያ፣ በማሰቃየትና አስገዳጅ ጉልበት ስራ ያቀረበበትን ውንጀላ አስተባብሏል። ህጉንም እንደሚያከብር አስታውቆ ሪፖርቱን ባቀረበው አምነስቲ ኢንተርናሽናል ላይ ክስ እንደሚመሰርት አስታውቋል። አምነስቲ ባለፈው ረቡዕ ኤስኤስኤ ወይም የመረጋጋት ድጋፍ ሰጪ ባለስልጣን የተባለውን አካል ህገወጥ ግድያዎች፣ የዘፈቀደ ስርዓት፣ ስደተኞችን በዘፈቀደ እያፈነ ማሰር፣ በአስገዳጅ ስራና ዘግናኝ የሆኑ የሰብአዊ መብት ጥሰቶችን ጨምሮ በበርካታ ጥሰቶች ወንጅሎታል። የተባሉትን ክሶች ያስተባበለው ባለስልጣን የሊቢያን ህግ የሚያከብር መሆኑን አስታውቆ አባላቱ ለሚፈጽሟቸው የየትኛውም ህገወጥ ድርጊት ተጠያቂ እንደሚያደርጋቸው አስታውቀዋል። ቡድኑ አምነስቲ በሊቢያ መንግስትና ኦፊሴላዊ ተቋማት ላይ የሚያካሂደውን የስም ማጥፋት የመከላከል ህጋዊ መብቱን በመጠቀም ክስ የሚመሰርት መሆኑንም ገልጿል። ሊቢያ በአሁን ወቅት እንደገና በሁለት መንግስታት የተከፈለች አገር መሆኗን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ተጨማሪ ሰላማዊ ሰዎችን ከተከበበችው የዩክሬንዋ ማሪውፖል ከተማ ከሚገኘው የኦቭስታብል የብረታ ብረት ፋብሪካ ለማውጣት የሚደረገው ጥረት መጀመሩ ተነገረ። የዩክሬን ፕሬዚደንት ጽህፈት ቤት ኃላፊ አንድሪ የርማርክ ዛሬ አርብ በሰጡት መግለጫ በአሁኑ ወቅት ቀጣይ ሂደታችን የሆነው በአቭስታል የሚገኙ ሰዎቻችን የማዳን ስራ እየተከናወነ ነው ብለዋል። ይሁን እንጂ እስካሁን ያለው ዝርዝር መረጃ ትንሽ ነው ያሉት አንድሪ ስለ ውጤቱ ያለው መረጃ ወደ ኋላ ላይ የሚገለጽ መሆኑን ተናግረዋል። ሩሲያ በተቋም ውስጥ ያሉትና በግምት ሁለት መቶ ይደርሳሉ የተባሉትን ሰላማዊ ሰዎች እንዲወጡ ለማድረግ በቀኑ ክፍለ ጊዜ የተኩስ አቁም ይደረጋል ብላለች። ይሁን እንጂ የሩሲያ ወታደሮች ወደ ውስጥ ዘልቀው መግባታቸው የዩክሬን ተዋጊዎች በቦታቸው እንደነበሩ ተመልክተዋል። ሩሲያ ወደ ተቋሙ መግባቷን ያስተባበለች ሲሆን ዩክሬናውያኑን ሰላማዊ ሰዎች እንዳይወጡ በማድረግ ከሳቸዋለች። በቅርብ ጊዜ ውስጥ ከተቋሙ ውስጥ ወደ አንድ መቶ የሚቆጠሩ ሰላማዊ ሰዎችን ማውጣት መቻሉ ተመልክቷል። ይህ በእንዲህ እንዳለም የዓለም ምግብ ድርጅት ዩክሬን ውስጥ በጦርነቱ ለተጎዱ እና በጦርነቱ የተነሳ ወደ ሞልዶቫ ለተፈናቀሉ ዩክሬናውያን መርጃ የ26 ነጥብ 4 ሚሊዮን ዶላር ድጋፍ ከአውሮፓ ሕብረት ማግኘቱን አስታውቀዋል። የዓለም ምግብ ድርጅት ከ7.7 ሚሊዮን በላይ ሰዎች ዩክሬን ውስጥ መፈናቀላቸውን ገልጾ በአገሪቱ ግማሽ የሚያህሉት ዩክሬናውያን የሚበላ በቂ ነገር ስለማግኘታቸው ስጋት የገባቸው መሆኑን አስታውቀዋል። በማዕከላዊ ቻይና ባለፈው ሳምንት አርብ በተደረመሰው ሕንፃ ውስጥ የሞቱት ሰዎች ቁጥር 53 መድረሱ ተነገረ። የቻይና መንግሥት ዜና አገልግሎት ዜንዋ እስከ ትናንት ሐሙስ ምሽት ድረስ አስር የሚሆኑ ሰዎች ከፍርስራሹ ውስጥ መገኘታቸውን አመልክቷል። ከህንፃው መደርመስ ጋር ተያይዞ ቢያንስ ዘጠኝ ሰዎች በቁጥጥር ስር መዋላቸው ተነግሯል። ዜና አገልግሎቱ እንደገለጸው ሰዎቹ የታሰሩት በባለቤቱ በግል የተገነባ ነው የተባለው ሕንፃ የግንባታ መስፈርቱን ችላ ብሏል ማለትም ጨምሮ ሌሎች ተያያዥ የህግ ጥሰቶችን ፈጽመዋል በሚል መሆኑ ታውቋል። ሕንፃው የመኖሪያ ቤት፣ የቡና መጠጫና ምግብ ቤት የመሳሰሉት የተካተቱበት እንደነበር ተዘግበዋል። እስራኤል ውስጥ በቴል አቪቭ አቅራቢያ በምትገኘው ኢላድ ከተማ ትናንት ሐሙስ በፍልስጤማውያን ተፈጽመዋል በተባለ ጥቃት ቢያንስ ሶስት ሰዎች በስለት ተወግተው መገደላቸውን የእስራኤል ሐኪሞች አስታወቁ። የቴል አቪቭ ፖሊሶች ጥቃቱን ያደረሱት ሰዎች በመኪና ማምለጣቸውን አስታውቀዋል። አደጋው የተፈጸመው እስራኤላውያን የነጻነት ቀናቸውን በተለያዩ የጎዳና ዝግጅቶችና የአየር ላይ ትርኢቶች በሚያከብሩበት ወቅት መሆኑም ተነግረዋል። ቀደም ሲል በዚሁ ዕለት ኢየሩሳሌም ውስጥ ለእስራኤልና ፍልስጤማውያን መለኮታዊ በሆኑ የሃይማኖት ተቋማት አቅራቢያ በፍልስጤማውያን አዲስ አመጽ ተቀዝቅጾ እንደነበር ተነግረዋል። ከቅርብ ጊዜ ወዲህ በፍልስጤምና እስራኤል መካከል ያለው አለመግባባት እያየ ለመምጣቱም ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው አርብ ሚያዝያ 28 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። ኔልሰን ሎፔዝ ነው ለስርጭት ምህንድስና የተሰየመው። የስቱዲዮ ምስልና ድምፅ አቀናባሪያችን ጆናታን ዋከር ነው። የዌብና መገናኛ ቅንብሮች አሰናጃችን አበባየሁ ገበያው፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች፣ አድማጮቻውን በቀጥታ ወደ ዕለቱ አብይ ርዕስቱ ሰዳችሁ በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ በተባለ ወረዳ ውስጥ ባለፈው ማክሰኞ ልጆቻቸው በመንግስት የጸጥታ ኃይሎች እንደተገደሉባቸው ሁለት ወላጆች ለአሜሪካ ድምፅ ተናገሩ፣ ይላል የዕለቱ አብይ ርዕስ። ከሸኔ ታጣቂዎች ጋር ግንኙነት አላቸው በሚል የተገደሉትን ልጆቻቸውን አስክሬን ማንሳትና መቅበርም አልቻልንም ነው ያሉት። በጉዳዩ ላይ የወረዳ ኃላፊዎችን የኦሮሚያ ክልል ባለስልጣናትንና ከፌዴራል መንግስት ባለስልጣናትም ጭምር ምላሽ ለማግኘት በየደረጃው ያደረግነው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንቀርባለን። ለዛሬ ከቤተሰቦች የተገኘውን መረጃ ፀሐይ ዳምጠው እንደሚከተለው ታሰማናለች። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ መዚያ 25 2014 ዓ ም ባለፈው ማክሰኞ የጸጥታ ኃይሎች መንግስት ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩ ታጣቂዎች ጋር ተያይዞ ቤት ለቤት ፍተሻ ሲያካሂዱ እንደነበርና ና ነዋሪዎችን ከቤታቸው ሲወስዱ እንደነበር ከወረዳው ነዋሪዎች መካከል አንዳንዶቹ ለአሜሪካ ድምፅ ገልጸዋል። አቶ ታምሩ ነጋሳ የወረጃርሶ ወረዳ ነዋሪ መሆናቸውን ልጃቸው ካሳ ታምሩ በሰላሌ ዩኒቨርሲቲ ዩ ቅርንጫፍ የሶስተኛ አመት ተማሪ እንደነበር ገልጸው ለትንሳኤ በዓል ወደ ቤተሰብ መግባቱን ነው የተናገሩት። እናም ሚያዝያ 242014 ዓ ም ጠዋት ወደ ቤተ ክርስቲያን እየሄደ እያለ በመንግስት የጸጥታ ኃይል ተያዘ ሲሉ የነበረውን ሁኔታ ያብራራሉ። ከቤተ ሶስት እርምጃ አራት እርምጃ የምንሆን አካባቢ ከዛ ተያዘ። ከተያዘ በኋላ ለምንድን ነው ልጁ ምን አረገ ብዬ ጠቃቸው። ልጁ ወይም ሸኔ ይሁን ወይም ደግሞ የታጠቀ ይሁን አናውቅም ነው አሉ። ኧረ እሱ እኔ ኔ አመት በዓል ለማሳለፍ ነው መጣው። ከክዳን ሹር ማግስት ነው መጣው። ሀላፊነት ያለው ነ ነው እንዳይደረደቡብኝ ስል አንተ ለእሱ ሀላፊነት ትወስዳለህ እንደ አንትመት አለን ብለው ነ ከዛ በኋላ አንድ ላይ ተሰበሰቡ ና ልጁ ምን አረጀ ለምንድን ነው? አይ ለምርመራ ነው ይዘህ ሄደን በቃ ነገ የጠዋት ወይም እንትን ጎዳ ይለቀቃል ለመርመራ ያህል ነው እንጂ ምንም ጥፋት የለውም አሉ። ያው ቀበሌ ሊቀመንበር ገበሬ ታጣቂ ነው። ኧረ የእኛ ኃላፊነት እናንተ ላይ አረግን ያገራ ልጆቹን እንዳጎዱብኝ ብዬ እነሱ ላይ ያውን እና በኋላ በማግስቱ ስንሄድ ምሳ ምናምን ይዘህ ስንሄድ፣ አይ ልጆቹን አበልተናል፣ በጣም አበልተናል። በቃ ቦታቸው ይዙዱና ተነገ ወዲያ ወይም የምመጣ ሰሞን ላይ ይለቀቃሉ አሉ። ሞታል ብሎ ወሬ ስንሰማ ደግሞ አብዛ ወዳም ወዳም ሄደ። እስቲ ሬሳው እንኳን ሙ ሬሳውን ስጡ ከሞቱ ሬሳውን ስጡ። አስራ አራት ሰው ነው እኛ አካባቢ የሞቱ አቶ ስሜኔ በላይ የሟች ወጣት መለሰ ስሜኔ አባት መሆናቸውን ለአሜሪካ ድምፅ ገልጸው ልጃቸው እንዴት በማንና የት እንደተያዘ ሲያብራሩ ዜና ሀያ አራት ስምንተኛ ወር ውስጥ አሁን ከጠዋቱ በግምት አስራ ሁለት ሰዓት ከሩብ ይሆናል አሁን ከእንቅልፍ እንደተነሳ ነው። ከብቶችን ከቤት አወጣን። ጭድ እያበላን እያለን ካሳ ታምሩ የምባለው እና ተስፋዬት ሁሉ የምባለው ከእኔ በታች ናቸው። እነሱ ቤት እነሱን ይዘው ወደ ላይ ሲመጡ አሁን ምንድን ነው የሚሄዱት ብዬ የኔ ቤት ደግሞ መንገድ ላይ ነው። ምንድን ነው የምታይኝ? ና ኑ፣ እስኪ ምንድን ነው የምታዩኝ? ኑ እስኪ አሉ። ህግ ነው ብለን ስንወጣ እና ልጄና አሁን ትክክለኛ ሸኔ አሁን አገኘን። ትክክለኛ ሸኔ ይሄ ነው ብለው ፀጉር አዝረዝሞታል ልጅ። ከዛ አሰሩት። ምርመራ ተደረገ እዛው። ይሄ የሀገር ሽማግሌ ጸሐፊ ነው ታምሩ የሚባለው የካሳ አባትም ተይዞ ነበረ። ይሄ ደግሞ የሰንበት ገንዘብያዊ ነው ተብሎ እኛን ለቀቁትና ይሄም ልጅ ነው ምንም አላቀፋ ምንም ውስጥ የለውም ምን ነው ብዬ ስነግረው፣ ተመርምሮ ይመለሳል ምንም አይሆንም ምናምን አሉ። አቶ ስሜኒ አክለው ሚያዚያ ሀያ አምስት ሁለት ሺህ አስራ አራት አመተ ምህረት ጠዋት ሁለት ሰዓት ልጃቸውን ጨምሮ የተያዙ ሰዎች የታሰሩበት ካጅማ ተብሎ የሚታወቅ የመንግስት የጸጥታ ኃይል እንደ ካምፕ የምጠቀምበት ስፍራ ላይ ስንቅና ልብስ ይዘው ልጃቸውን ለመጠየቅ እንደሄዱ ነው የተናገሩት። ነገር ግን በር ላይ ተረኛ የጥበቃ አካል የሰጣቸውን መልስና የልጃቸውን ሞት እንዴት እንደሰሙ ተናግረዋል። ካምፕ ስንሄድ አሁን ምንድን ነው የምታደርጉት ለምን መጣቸው? አሉ ከዛ፣ አይ ስንቅ እንድወስዱ ነበረ። ስንቅ እዚህ አለ፣ ይበላሉ፣ ይበላሉ ብሎ ነሾሰውን አባሩን። ከዛ አሁን ከዛ ስንመለስ ሰዎች ለካ ጠዋት በባህ ያለቁበት ቦታ ሄደው ተመልክተዋል። ከዛ ሁ ለእኛ ነገሩት። እኛ ሄደን እንግዲህ ቦታውን አየን። ዋሻ ሚካኤል በሚባል ሙሽሪት የሚባል የሆነ ቦታ ገደል ቦታ አለች እና እዛ ሄደን ሬሳውን አይተን ወደ አስተዳደር ሄደን ብናመለክተው ይህንን አይመለከተኝ ማለት ነው። ከዛ ወዲ ሲነድ ወደዛ ሄድ ወዲ ሲነድ ወዲ ሄድ እያሉን በቃ እስከ ማታ ድረስ ተጉላልተን ገባን። ና እስከ ዛሬ ድረስ አሞራ እየበላ ጅብ እየበላ ያራ ተሳሳሰው ሬሳ እዛ እየበሰበሰ ይገኛል። ያለግባብ ገለሁት፣ ሬሳንም ማጣን፣ ልጃችንም ማጣን እንደዚህ ያደረጉን ነው መስለው ለአሜሪካ ድምጽ ልጆቻቸውን ጨምሮ አስራ አራት ሰዎች መገደላቸውን የገለጹት የሰሜን ሸዋ ወረጃ እርሶ ወረዳ ነዋሪ መሆናቸውን የገለጹት ግለሰቦች ይህ ዘገባ እስከተሰራበት ሰዓት በመንግስት ጸጥታ ኃይሎች በመከልከላቸው የልጆቻቸውን አስክሬን አንስተው መቅበር አለመቻላቸውን ተናግረዋል። በዚህ ጉዳይ ላይ ከወረ ጃርሶ ወረዳ፣ ከሰሜን ሸዋ ዞን፣ ከኦሮሚያ ፀጥታና አስተዳደር ቢሮ፣ ከፌዴራል መንግስት ኮሚኒኬሽን አገልግሎትና ከኢትዮጵያ ሰብአዊ መብቶች ኮሚሽን መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። በሌላ በኩል በሰሜን ሸዋ ወረጀርሶ ወረዳ ኮሚኒኬሽን ጽፈት ቤት በማህበራዊ ትስስር ገጹ ሚያዝያ 24 2014 ዓ ም ባወጣው መግለጫ በጸጥታ ኃይሎች ቅንጅት በአዋሬ ጎልጂና በጀምጀም ሜላ ቀበሌ 18 የኦነግ ሸኔ ሚሊሻዎች ከስድስት ጠመንጃ ጋር በቁጥጥር ስር ውሏል ስል ገልጾ ነበር። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አድማጮች፣ በተከታዩ ርዕስ ደግሞ ወደ ወለጋ ነው የምንሻገረው። ከኦሮሚያ ክልል ሆሮጉድሩ ወለጋ ዞን በጸጥታ ችግር ተፈናቅለው በአሙር ወረዳ የቴክኒክና ሙያ ማሰልጠኛ ቅጥር ግቢ ውስጥ መጠለላቸውን የሚናገሩ ተፈናቃዮች ላለፉት አራት ወራት ያህል ድጋፍ ያለማግኘታቸውንና ለችግርም መጋለጣቸውን ተናግረዋል። በምግብ እጥረት ሳቢያ ለበሽታ የተጋለጡ ሕጻናትም አሉ ነው ያሉት። የክልሉ መንግስት ሆሮ ጉድሩ ወለጋ ዞን ውስጥ ያሉትን ጨምሮ በሌሎችም ስፍራዎች በጸጥታ ችግር ሳቢያ የተፈናቀሉ ሰዎችን ለመርዳት ወደ ነቀምቴ ከተማ እህል ማጓጓዙን ነው የገለጠው። በአካባቢው ሰላም በማስፈን ችግሩን በዘላቂነት ለመፍታት እየሰራሁ ነውም ብለዋል። ናኮር መልካ ነው የተከታተለው። ከኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን በጸጥታ ችግር ተፈናቅለው በአእሙር ወረዳ ቴክኒክና ሙያ ማሰልጠኛ ተቋም ተጠልለው እንደሚገኙ የተናገሩና ስማቸው እንዲገለጽ ያልፈለጉ አንድ ተፈናቃይ ላለፉት አራት ወራት ከመንግስት ድጋፍ አለማግኘታቸውን ተናግረዋል። በዚህ ምክንያት ከሶስት መቶ በላይ አባወራዎች ከነቤተሰቦቻቸው ችግር ላይ መውደቃቸውን ተናግረዋል። ገርጋር ሰያስገማ ጀቀብርል እዚህ ከገባን መንግስት ምንም አይነት ድጋፍ አድርጎልን አያውቅም። ነገር ግን ከሌሎች ተፈናቃዮች የቀረ ሀምሳ ብርድ ልብሶችን ለወላድ ሴቶችና ለአቅመ ደካሞች ሰጥቶ ነበር። ከዛ ውጪ ምንም ያደረገልን ድጋፍ የለም። ከወረጃ እርሶ ቀበሌ ተፈናቀልን። ከ ሦስት መቶ አባወራዎች በላይ ስንሆን በቁጥር ከአራት ሺህ ሰዎች እንበልጣለን። እስካሁን ምንም የተሰጠን ነገር የለም ነው ያሉት። በማጥባት ላይ የሚገኙትን ህፃን ልጅ ጨምሮ የሰባት ልጆች እናት የሆኑት አንድ ተፈናቃይ ስለገጠማቸው ችግር ያብራራሉ። ብዙ ችግር ደርሶብናል። ምግብ እያገኘን አይደለም፣ ውሃም እንደዛው። ልጆቻችን ላይ ችግር እየደረሰ ነው ልብሳችን እንኳን የምናጸዳበት የለንም። የኔ አሁን ከብቶቼ ተወስዶብኛል። ልጆቼ ከእኔ ምንም እያገኙ አይደለም። እናም ብዙ ችግር አጋጥሞኛል። ልጆቻችን በምግብ እጥረት ወደ ጤና ተቋማት እየወሰድናቸው ነው። አሁን ከፍተኛ ችግር ተጋርጦብናል። ሌላው ስለሚገኙበት ችግር በስልክ የገለጹልን ግለሰብ መንግስት በአስቸኳይ ድጋፍ እንዲያደርግላቸው ና አካባቢውን አረጋግቶ ወደ ቤት ንብረታቸው እንዲመልሳቸው ጠይቀዋል። ሞቱም ማዳማፍ ማፍ ኑ ገርጋሬ ጀነ ሲን ገርጋራ አፋኔ ኑንጀቹ መለያ መንግስት በአፍ ደረጃ እረዳቸዋለሁ ይላል እንጂ እስካሁን ምንም ያደረገልን ድጋፍ የለም። አሁንም መንግስትን የምንጠይቀው እንዲረዳንና አካባቢውን በማረጋጋት ወደ አካባቢያችን እንዲመልሰን ነው ብለዋል። ከዚህ ቀደም የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ተብሎ የሚታወቀውና ስያሜውን በአዋጅ ወደ ጋዲሰ ቡሳ ጎኖፋ የቀየረው ኮሚሽን ኃላፊ አቶ ሙስጠፋ ከድር ለቪኦኤ እንዳስረዱት ሆሮ ጉድሮ ወለጋን ጨምሮ በአራቱም ወለጋ ዞኖች በጸጥታ ችግር ሳቢያ የተፈናቀሉ ሰዎችን ለመርዳት እየተደረገ ነው ያሉትን አብራርተዋል። ረኮን ነገኛ ናኖ ሰናዋንጅሮ ሚዳን ጅወታን ለማንደርቤ ከን አችፊዱ እንደንዴነ የጸጥታ ችግር በአካባቢው በመኖሩ ለባለፉት ሁለት ወራት እህል ወደዛ መውሰድ አልተቻለም። ነቀምቴ ከተማ ውስጥ እህሉ እንዲራገፍ በማድረግ በትንንሽ መኪናዎች እንዲወስዱም ሁኔታዎች እንዲመቻቹ ተነጋግረናል። ያስቀምጥ ነው። ሌላ መፍትሄ የህዝብ ንቅናቄ በማድረግ እዛው የተሰበሰበው እህል መልሶ እዛው አካባቢ ለተፈናቀሉ ሰዎች እንዲሆን እያመቻቸን ነው። ድጋፉ በቂ ላይሆን ይችላል። ህብረተሰቡም እርስ በርሱ እንዲተጋገዝ አቅጣጫ አስቀምጠናል። ሆሮ ጉድሮ ወለጋ ከራሱም ተርፎ ሀረርጌ ዞን ውስጥ በተከሰተው ድርቅ የተጎዱትንም እየረዳ ስለሚገኝ እዛው አካባቢ የተገኘውን እህል በማስተባበር እርስ በርስ የሚተጋገዙበት ሁኔታ እንዲፈጠርም ተነጋግረናል ሲሉ ተናግረዋል። አቶ ሙስጠፋ አክለውም ችግሩን በዘላቂነት ለመፍታትና ተፈናቃዮችን ወደ ቀያቸው ለመመለስ መንግስት እየሰራ ነው ያሉትን ገልጸዋል። የሮዴራ ወራ ናኖ ሰና የረዥም ጊዜ እቅዳችን ከአካባቢው ተፈናቅለው ወደ ሌላ ቦታ የሄዱ ወደ አማራ ክልል የሚሄዱ ሰዎች ስላሉ የጸጥታውን ሁኔታ በማረጋጋት ወደ ቀያቸው እንዲመለሱ ከጸጥታ አካላት ጋር እየሰራን ነው ሲሉ ተናግረዋል። በኦሮሚያ ክልል ውስጥ በዚህ ዓመት በጸጥታ ችግር እንዲሁም በድርቅና ደህንነት ሳቢያ ከአራት ሚሊዮን ሶስት መቶ ሺህ የሚበልጡ ሰዎች በህብረተሰቡና መንግስት ድጋፍ እየኖሩ እንደሚገኙ ኮሚሽኑ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ አድማጮች፣ ተከታዩም እዛው ኦሮሚያ ውስጥ ያቆየናል። የኢትዮጵያ ምርት ገበያ ድርጅት በኦሮሚያ ክልል የሚገኙ ሰባት ቅርንጫፎቹ በሙሉ በክልሉ የጸጥታ ኃይሎች መታሸጋቸውንና 58 ሰራተኞቹን መታሰራቸውን አስታወቀ። ቅርንጫፎቹ የተዘጉበትና በቅርንጫፎቹ የሚሰሩት ሰራተኞቹ የታሰሩበት ምክንያት እንዳልተገለጸ ጉዳዩን በተመለከተ ለአሜሪካ ድምፅ ማብራሪያ የሰጡት የኢትዮጵያ ምርት ገበያ ኮርፖሬት ኮሚኒኬሽን ስራ አስኪያጅ ነጻነት ተስፋዬ ተናግረዋል። ድርጅቱ ሁኔታውን ለሚመለከታቸው የፌዴራልና የክልል መንግስታት ቢያስታውቅም ምላሽ እንዳልተሰጠው ነው የገለጹት። ይህንኑ አስመልክቶ ከኦሮሚያ ክልልም ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባት ነው የተከታተለው። ከተመሰረተ 14 ዓመታትን ያስቆጠረው የኢትዮጵያ ምርት ገበያ በመላ አገሪቱ ካሉት 25 ቅርንጫፎች መካከል በኦሮሚያ ክልል የሚገኙት ሁሉም ቅርንጫፎቹ ከሚያዚያ 20 ጀምሮ መታሸጋቸውንና በዕለቱ ከአንዱ በስተቀር በየቅርንጫፎቹ በስራ ላይ የነበሩ ሰራተኞቹም መታሰራቸውን የኢትዮጵያ ምርት ገበያ የኮርፖሬት ኮሚኒኬሽን ስራ አስኪያጅ ነጻነት ተስፋዬ ገልጸዋል። የኢትዮጵያ ምርት ገበያ በኦሮሚያ ብሔራዊ ክልል ላይ ውስጥ ሰባት ቅርንጫፎች አሉት። ሚያዝያ ሀያ ቀን ከሰዓት በኋላ እኛም ለጊዜው ባላወቅ ነው ምክንያት የኦሮሚያ ብሔራዊ ክልል የፖሊስ ኃይል ወደ እነዚህ ቅርንጫፎች በመሄድ ሰራተኞቹን በቁጥጥር ስር ውለዋል። በቅርንጫፎች ስር ያሉት መጋዘኖችም በሙሉ ታሽገዋል። እነዚህ ቅርንጫፎች ግንቢ፣ ጅማ፣ ነቀምት፣ በደሌ፣ መቱ፣ አዳማና ቡሌ ሆራ ያሉ መጋዘኖች ናቸው። ከቡሌ ሆራ ውጪ በስድስቱ ቅርንጫፎች የሚገኙ ሰራተኞች ናቸው። በወቅቱ የታሰሩት አውት ሶርስ ስታፍ ጭምር ነበር። ይሄ ስር ያጋጠመው በየመሃሉ የተለቀቁ ሰራተኞች አሉ። አሁን ግን ባለን መረጃ 58 ሰራተኞች በእስር ላይ ይገኛሉ። በእስር ላይ የሚገኙት ሰራተኞች እስካሁን ፍርድ ቤት አለመቅረባቸውን ያመለከቱት አቶ ነጻነት፣ ቅርንጫፎቹ የተዘጉበትንና ሰራተኞቹም የታሰሩበትን ምክንያት በተመለከተ ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተዋል። እርምጃ ስለመወሰዱ ለኢትዮጵያ ምርት ገበያ ከየትኛውም አካል ከፌዴራልም ከክልልም አካላት የተናገረን ነገር የለም እስከዚች ደቂቃ ድረስ። የታሰሩት ደግሞ ሚያዚያ ሀያ ከሰዓት በኋላ እንደሆነ ቅድም ገልጫለሁ። ዛሬ ሚያዚያ ሀያ ስምንት ነው። አሁን ይህን ቃለመጠይቅ እስከምሰጥበት ጊዜ ድረስ እነዚህ ሰራተኞቻችን ወደ ፍርድ ቤት አልቀረቡም። ይህን ጉዳይ ለሚመለከታቸው የፌዴራል ና የክልል መንግስታት አሳውቀናል በደብዳቤ ጠይቀናል የኢትዮጵያ ምርት ገበያ የስራ አመራር ቦርድ ሰብሳቢም እንደዚሁ ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ ነው የእኛ መስሪያ ቤት የበላይ አመራር ከሚመለከታቸው አካላት እንደዚሁ እየተነጋገሩ ነው ለጊዜው እስከዚች ደቂቃ ሰዓት ድረስ ምንም አይነት ውጤት አላገኘንም ሰራተኞቻችንም እስር ቤት ነው ያሉት ምናልባት ከተለቀቁት ሰራተኞች ጋር የመገናኘት እድል ካላችሁ የታሰሩበት ምክንያት ምን እንደሆነ የተገለጸላቸው ነገር የለም። አሁንስ የተቀሩት የት ታስረው እንዳሉ የሚታወቅ ነገር አለ? ሁሉም ቅርንጫፎች ላይ የተፈቱትን ሰራተኞች በተለያየ መንገድ አግኝተን ጠይቀናል። ለመታሰራቸው ምክንያት የሚሆን ነገር አልተነገራቸው። ሰራተኞቹ ግን እዛው በየከተማው ባሉ ፖሊስ ጣቢያ መታሰራቸው እናቃለን፣ ይታወቃል ነበር። ከታሳሪዎቹ መካከል 22ቱ የነቀምት፣ 14ቱ የግንቢ፣ ሰባቱ የመቱ፣ ሰባቱ የአዳማ፣ አምስቱ የጅማና የተቀሩት ሶስቱ ደግሞ የበደሌ የቅርንጫፍ ሰራተኞች መሆናቸውን ነው የኢትዮጵያ ምርት ገበያ የኮርፖሬት ኮሚኒኬሽን ስራ አስኪያጅ ነጻነት ተስፋ የገለጹት። ሰራተኞቹ ለመታሰራቸውና ቅርንጫፎቹ ለመዘጋታቸው ምክንያት ሊሆን የሚችል ከዚህ ቀደም በመንግስት አካል አሊያም በምርት አቅራቢዎችና ሌሎች የሚመለከታቸው አካላት የቀረበባቸው ክስ ይኖር እንደሆን የተጠየቁት አቶ ነጻነት ምንም ክስ አለመኖሩን ተናግረዋል። ይልቁንም የምርት ገበያው ሁሉም ቅርንጫፎች በሚገኙበት አካባቢ ካሉ የመንግስት አካላትና ከምርት አቅራቢ አርሶአደሮች ጋር ተቀራርበው እንደሚሰሩና መልካም ግንኙነት እንዳላቸው ማብራርተዋል። ከአርሶአደሮቹ የሚነሱ ጥያቄዎች በሚኖሩበት ጊዜም በንግግር የሚፈታበት አሰራር መኖሩንም ነው ያመለከቱት። ከሰራተኞች መታሰር ባለፈ በማህበር ተደራጅተው በተዘጉት የምርት ገበያው ቅርንጫፎች የሚሰሩ በርካታ ወጣቶች በቅርንጫፎቹ መዘጋት ምክንያት ከስራ ውጭ መሆናቸው መሆናቸውን የገለጹት አቶ ነጻነት በየመጋዘኖቹ የሚገኙ ምርቶች ለብልሽት ሊደረጉ እንደሚችሉ እና ይህም የሚያስከትለውን ኢኮኖሚያዊ ተጽዕኖ ማብራር ተዋል በመጋዘኖቹ ውስጥ አርሶ አደሮች፣ አቅራቢዎች ያመጧቸው ምርቶች አሉ። በምርት ገበያ በኩል እንዲገበያዩ ቡና፣ ጥራጥሬ፣ ቅባትን፣ ቅመማ ቅመም ማለት ነው። በመታሸጉ ምክንያት ለግብይት መቅረብ አልቻለም። ሁለተኛው ላኪዎች በኢትዮጵያ ምርት ገበያ ምርቱ ግብይት መድረክ ላይ ምርቶቹን ገዝተው ይረከቡ ዝግጁ የሆኑ ምርቶች አሉ። አሁንም በምርት ገበያው መጋዘን ውስጥ ነው ያለው። እንግዲህ በእነዚህ ቀናት ከሚያዚያ ሀያ ጀምሮ እስከ ዛሬ ድረስ እነዚህ ሰዎች ምርታቸውን ማግኘት አልቻሉም ማለት ነው። የአርሶ አደሮችን ምርት በተለይ በሙሉ ምርቱ ለውጭ ገበያ የሚውል ነው። ሀገራችን የውጭ ምንዛሪ የምታገኝበት ምርት ነው። አርሶ አደሩም አቅራቢውም በጊዜው ገንዘቡን አግኝቶ ተጨማሪ ምርት ወደ ግብይት ስርዓቱ የሚያመጣበት ጊዜ ነበር። በዚህ ጊዜ ውስጥ ግን ይህን ሁሉ መፈጸም አልተቻለም። ይሄ ብቻ አይደለም። መጋዘኖቹ ለዚህን ያህል ጊዜ ሲታሸጉ በሚፈጠረው ሙቀትና መጋዘን ውስጥ ካለው የምርት ብዛት አንፃር በምርቱ ጥራት ላይ የጥራት ጉድለት ሊያጋጥም ይችላል። ይሄ ደግሞ ሌላው ለእኛ ትልቅ ኪሳራ ነው የሚሆነው። ለአርሶ አደሩ ኪሳራ ነው የሚሆነው። ከዚህ በኋላ ወደ ግብይት ሲያቀርብ ደረጃውን ጭምር ሊቀንስበት ይችላል። የኢትዮጵያ ምርት ገበያ የግብይት መድረክ ነው፣ አትራፊ ድርጅት አይደለም። ስለዚህ የሚጎዳ የተቋም ጉዳይ አይደለም። ለሀገራችን በእነዚህ ምርቶች ግብይት ምክንያት ማግኘት የሚገባትን ገቢ እንድታጣ ነው የሚያደርገው። የኦሮሚያ ፖሊስ እርምጃውን የወሰደው በድንገት መሆኑን በመግለጽ በየቅርንጫፎቹ ባሉ መጋዘኖች ውስጥ የሚገኙ ለግብይት የቀረቡ ምርቶች ትክክለኛ መጠን እንደማይታወቅም የኢትዮጵያ ምርት ገበያ ኮርፖሬት ኮሚኒኬሽን ስራ አስኪያጅ ነጻነት ተስፋዬ ለአሜሪካ ድምጽ ገልጸዋል። በዚሁ ጉዳይ ላይ ከፌዴራል መንግስትም ይሁን ከኦሮሚያ ክልል እስካሁን በይፋ የተሰጠ መግለጫ የለም። ከኦሮሚያ ክልል የተለያዩ ባለስልጣናት ምላሽና ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራም ሊሳካልን አልቻለም። ስለ ጉዳዩ ከሚመለከታቸው የመንግስት አካላት ምላሽ ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች፣ የአገር ውስጥ ዜና ዘገባዎችን ነበር የተከታተልነው። አሁን ወደ ዓለም አቀፍ ርዕስ እንሻገራለን። የኬንያ ባለሥልጣናት በቤት ሰራተኝነት ተቀጥረው ወደ መካከለኛው ምስራቅ አገሮች ለሚሄዱ ዜጎቻቸው መብታቸውን እንዲያውቁ ስልጠና በመስጠት ላይ መሆናቸውን አስታወቁ። ይህ ስልጠና መሰጠት የተጀመረው ሰራተኞቹ ድብደባ፣ መደፈርና ግድያን ጨምሮ የተለያዩ ጥቃቶች እንደሚፈጸሙባቸው ለበርካታ ዓመታት የወጡ ሪፖርቶች ያሳዩትን ተከትሎ ነው። ካለፈው ህዳር ወር ወዲህ የተጠቀሱት አድራጎቶች የተፈጸሙባቸው ቢያንስ ሶስት ኬንያውያን እንዳሉ ሪፖርት የደረሳቸው መሆኑን የኬንያ ባለስልጣናት አመልክተዋል። የሚበዛው ሳውዲ አረቢያ ውስጥ መሆኑንም አክለው ገልጠዋል። ከናይሮቢ ቪክቶሪያ አሙንጋ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። በርናርድ ኢንጄንጋ በቤት ሰራተኝነት ተቀጥራ ለሶስት ዓመታት ሳውዲ አረቢያ የኖረችው ባለቤቱ ኤስተር ቱኩ መሞቷን ከሰማ ዓመት ሞላ። የሳውዲ ባለስልጣናት ኤስተር አሰሪዎቿ ቤት ውስጥ የራሷን ሕይወት አጠፋች ቢሉም በርናርድ ግን የአራት ልጆቹን እናት ሰው ነው የገደላት ብሎ ነው የሚጠረጥረው። ከእውነቷ ላይ የራሷን መስቀሏን የሚያሳይ አንድ ምልክት የለም። መቼም ከተሰቀለች አንገቷ ላይ ምልክት መኖር አለበት። አስከሬኗ ተቀብሮ የነበረ ይመስላል፣ ምክንያቱም በጣም ቁሽሽ ብሏል። በግራ ጎኗ በኩል በስለት የተወጋ የሚመስል ምልክት አለ። የኬንያ ባለስልጣናት እንዳሉት ካለፈው ህዳር ወር ወዲህ ለስራ ወደ መካከለኛው ምስራቅ የሄዱ ቢያንስ 23 ኬንያውያን ሞተዋል። በኬንያ የሰራተኛ ጉዳይ ባለስልጣናት መሰረት አብዛኞቹ ህይወታቸው ያለፈው ሳውዲ አረቢያ ውስጥ ነው። የሳውዲ ባለስልጣናት ደግሞ 23ቱም የሞቱት በልብ ድካም ምክንያት ነው ይላሉ። አምነስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ2020 ዓ ም ሚያዝያ ወር ውስጥ ባወጣው ሪፖርት በቤት ሰራተኝነት ወደ ሳውዲ የሄዱ ኬንያውያን ደሞዛችንን በትክክል አይከፍሉንም፣ አስገድደው ያሰሩናል፣ ይደበድቡናል፣ ይደፍሩናል፣ አደገኛ የስራ ሁኔታ ውስጥ ነን የሚሉ ብሶቶችን በተደጋጋሚ እንደሚያሰሙ አመልክቷል። አሁን ታዲያ ኬንያ በቤት ሰራተኝነት ወደ ውጭ ሀገር ለሚሄዱ ዜጎቿ ደህንነታቸውን በሚመለከት ስልጠና በመስጠት ላይ ነች። ኤዴት ሙሮጎ የምስራቅ አፍሪቃ የቤት ውስጥ እንክብካቤ ሰራተኞች ስራ አመራር ተቋም ኃላፊ ናቸው። እንዲህ ይላሉ። ስልጠና ሳይሰጣቸው መላክ ማለት ለብዝበዛ ለብዝበዛና ለጥቃት ማጋለጥ ማለት ነው። በሚሰጠው ስልጠና ውስጥ ስለ ሰራተኛ መብት እንዲያውቁ ይደረጋል። ከአሰሪዎቻቸው ጋር እንዴት እንደሚደራደሩና ትክክል በሆነ መንገድ የሥራ ቅጥራቸው እንዲከናወን እንዴት መጠየቅ እንዳለባቸው ማወቅ አለባቸው ሲሉ አስረድተዋል። በየዓመቱ ሰላሳ ሺህ ኬንያውያን ስራ ፍለጋ ወደ መካከለኛው ምስራቅ ይሄዳሉ። የኬንያ ባለሥልጣናት የሰራተኛ ሕጉን እንዲያሻሽሉ የሳውዲ አረቢያ ባለሥልጣናትን እያነጋገርን ነው ብለዋል። ሳይመን ቸሉጊያ የኬንያ የሰራተኛ ጉዳይ ሚኒስቴር ባለሥልጣን ናቸው። እንዲህ ብለዋል የሳውዲ ባለሥልጣናት ሕጋቸው ሁሌም አሰሪው የሚለው ትክክል ነው ብሎ ማዳላት ሳይሆን የሰራተኛውንም የአሰሪውንም መብት እኩል የሚጠብቅ አድርገው እንዲያሻሽሉት እንፈልጋለን። ሁለተኛ ደግሞ ሰራተኞች ተገቢው የደሞዝ ክፍያ ሊከፈላቸው ይገባል። ቪኦኤ ናይሮቢ የሚገኘውን የሳውዲ አረቢያ ኤምባሲ በሀገሩ በኬንያውያን ሰራተኞች ላይ ይደርሳል ስለተባለው በደልና ሞት አስተያየቱን እንዲሰጥ ጠይቋል። ኤምበሲው በኢሜል በላከው ምላሽ የሳውዲ መንግስት በማንም ላይ ተገቢ ያልሆነ አድራጎት እንዲደርስ አይደግፍም ብሎ ከኬንያ መንግስት ጋር ዜጎቹ ከማናቸውም በደል ስለሚጠበቁበት መንገድ እየተነጋገርን ነው ብሏል። የኬንያ ባለስልጣናት በአገር አቀፍ አሃዞች መሠረት በየአመቱ ሁለት ሚሊዮን ወጣቶች ከትምህርት ቤት በሚመረቁባት ሀገር ክፍት የሥራ ቦታው 800 ሺህ ብቻ መሆኑን ጠቅሰው በዚህ ሁኔታ ወጣቱ ስራ ፍለጋ ወደ ውጭ መሄዱ የማይቀር እንደሆነ ገልጸዋል እንደሆነ አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አምስት መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እንወስዳችሁ። የፕሬስ ነጻነት እየተዘከረ ባለበት ሳምንት በሁለት የአፍሪቃ ሀገሮች ይዞታ ላይ ያተኮረ ቅንብር ነው ተከታዩ። ቀዳሚውም ብሩንዲን የሚመለከት ነው። ሀብታሙ ስዩም ነው ያሰናዳው። ብሩንዲ ውስጥ ለአንድ ገለልተኛ ሚዲያ ሥራ ነበረ። በብዛት የምርመራ ጋዜጠኝነት ነበረ ሥራይ። እንደ ሌሎች ጋዜጠኞች ሁሉ ከሁሉም አስቸጋሪ ነገር የነበረው እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ስልጣን ላይ የነበረው መንግሥት ቀደም ሲል ታጣቂ በነበሩ ሰዎች እየተመሠረተ መሆኑና እኚህ ሰዎችም የጋዜጠኝነት ኃላፊነት ምን እንደሆነ የማያውቅ መሆናቸው ነው። ከእነሱ አመለካከት ውጭ የሆነ አተያይ ያለውን ሰው አይታገሱም። እኔ እንደ ጋዜጠኛ የመንግሥት ተቋማት የሚፈጽሟቸውን ግድያዎችና ባለሥልጣናት የሚያደርጓቸውን ማጭበርበሮች አጣራለሁ። በዚህ ምክንያት ከመንግሥቱ ጋር ሁሌም ችግር ውስጥ እገባለሁ። ታስሬ ነበረ። እኔን ለመግደል ብዙ ጊዜ ሙከራ አድርገዋል። በግልጽ ለመናገር በብሩንዲ የፕሬስ ነጻነት የለም። ይሄ የታወቀ ሐቅ ነው። ገዢው ፓርቲ አሁን በሕይወት የሌሉት ፕሬዚደንት ኒኩሬንዚዛ ሥልጣን ለሦስት ጊዜ ለማራዘም ሲሞክሩ ሰዎች በመቃወማቸው እንደ አውሮፓውያኑ አቆጣጠር በ2015 ወዲያው ብሩንዲ ካጋጠማት የፖለቲካ ግጭቶችና የደህንነት ችግር ሌላ ጥቂት የጦር አባላት ኒኩሬንዚዛ ለሶስተኛ ጊዜ እንዳይወዳደሩ ከስልጣን ለማውረድ በመሞከር ህገ መንግሥቱን ጥሰው ነበረ። ኒኩሬንዚዛና ደጋፊዎቻቸው የጸጥታ አካላት ፖሊስና ሚሊሻ እርምጃ እንዲወስዱ ትዕዛዝ አስተላለፉ። የገዢው ፓርቲ የወጣት ክንፍ ሰዎችን ለመግደል ፈቃደኞች ነበሩ። ጋዜጠኞችንም ለመግደል ሙከራ አድርገዋል። በዚህ ምክንያት ከ107 በላይ ጋዜጠኞች አገር ጥለው ተሰደዋል። ብሩንዲ ውስጥ ሰው የሚገደለው በራሱ በመንግስት ነው። አሁን በሀገር ውስጥ የሚገኙ ጋዜጠኞች እንዳይገደሉ ስለሚፈሩ ነጻነት እንደሌላቸው ይነግሩናል። አሁንም እየሰራን በብሩንዲ ያለውን ሁኔታ ለብሩንዲ ህዝብና ለዓለም አቀፍ ማህበረሰብ መረጃ መስጠታችንን እንቀጥላለን። በብሩንዲ ስላለው ሁኔታ ለብሩንዲያውያንና ለዓለም አቀፉ ማህበረሰብ የምንናገረው እኛ ጋዜጠኞች መሆናችንን ህዝቡ አሁን ተረድቷል ማለት እችላለሁ። የሬዲዮ ጣቢያ አለን የሚረዱን አጋሮችም አሉን። ግን ብዙ ችግሮች ስለሚገጥሙን ለሚደርስብን የፖለቲካ ጫና የጉልበት ኃይል እጅ ልንሰጥ እንችላለን። ይህ ደግሞ ለብሩንዲ ትልቅ ኪሳራ ነው። አሁን ካለበት የባሰ መጥፎ ሁኔታ ውስጥ ሊወድቅ ይችላል። ሁሉም ለብሩንዲ መንግስት የምመክረው ወነ እንዲኖራቸውና የጋዜጠኝነት ስራ ሀገርን ለማልማት ለዲሞክራሲና ለሰዎች መብት አስፈላጊ ስራ መሆኑን እንዲረዳ ነው። በታዳጊ ሀገራት ጋዜጠኝነት ለዲሞክራሲና ለልማት ከሚያስፈልጉ መሠረታዊ ነገሮች አንዱ ነው። ስለዚህ መንግስትን የምመክረው አንድ ሰው እንደ ሁከት ያሉ ነገሮችን ሲያውግዝ የሀገር ጠላት ሆነ ማለት እንዳልሆነና መንግስት በትክክል እንዲመራ እያገዘ መሆኑን እንዲረዳ ነው። ይህንን አይገነዘቡም። በብሩንዲ ለሚሰሩ ጋዜጠኞች የምነግራቸው ደግሞ ደፋር እንዲሆኑ ነው። ይሄ ቀላል አለመሆኑን እንረዳለን፣ ግንም ሙያውን ለመጠበቅ የቻልነውን ሁሉ እናደርጋለን። ምክንያቱም በአሁኑ ወቅት ጋዜጠኝነት በብሩንዲ ውስጥ እየሰጠመ ነው። እናም ከዚህም ሊከፋም ይችላል። አድማጮች፣ በተከታዩም ቅንብር ከዚሁ ርዕሰ ጉዳይ ጋር ነው የምንቆየው። ቀደም ብዬ እንዳስታወቅኩት ሁለት የአፍሪቃ ሀገሮች ናቸው የፕሬስ ይዞታቸው እየተመረመረ ያለው። ተከታዩ ዘገባ ደግሞ ወደ አጎራባቿ ኮንጎ ይወስድናል። ሶኔልሞ ትራቫዬ በኮንጎ ዲሞክራሲያዊት ሪፐብሊክ የመጀመሪያ በነበረው የግል ቴሌቪዥን ጣቢያና ቴንኤ በተሰኘ ጣቢያ እንደ አውሮፓውያን አቆጣጠር ከ2001 እስከ 2020 ዓ.ም ድረስ ሰርቻለሁ። በወቅቱ ዜና አነብ ነበረ። ግን የፖለቲካ ዘገባዎችንም እሰራ ነበረ። የፖለቲካ ክፍል ኤዲተርም ነበርኩ። በዚያን ወቅት እስርን ጨምሮ በጣም ብዙ ችግሮች ገጥሞኛል። እንደ አውሮፓውያን አቆጣጠር በ2011 ከተደረገው ምርጫ በፊት በዣምፒየር ቤምባ ይመራ የነበረው የኮንጎ ነጻነት ፓርቲ እንቅስቃሴ ባለስልጣን የነበረው ዣሜ ካቤንጋን ጋብዤ አነጋገርኩ። የተለየ ትርጉም ተሰጠው። ለምን በወቅቱ የነበረውን ፕሬዚደንት እቅድ ተቸ ተባለ። በእርግጥ እንግዳይ ነበረ። የእሱ አስተያየቶች በእሱ ብቻ የተሰጡ ናቸው። ስቃይ እየደረሰብኝ ግን እኔ ነኝ፣ ዋጋ የከፈልኩት እኔ ነኝ። በብሔራዊ የደህንነት ተቋም ውስጥ ታስሬ ነበረ። ሌላ ምሳሌ የኢኳቴሪያል ተቋሚ በነበረው በቤኒየል ላይ የሠራሁት ዘገባ ነው። በዛ ዜና መንግሥት ከተፎካካሪዎቹ ጋር ለመደራደር የተስማማው የኮንጎ ዜግነት ስላላቸው ነው በማለቴ ከዚያ በኋላ በምሠራበት ቴሌቪዥን ጣቢያ የሚሠሩ ታሰሩ፣ ማሰቃይ ተፈጸመባቸው። የጣቢያውን ኃላፊና ጋዜጠኞችን ወደ ብሔራዊ ደህንነት ተቋም ወስደው አሰቃይተዋቸዋል። ከዚያ በ2020 ትንፋሽን ጨረስህ። በጣም ብዙ ማስፈራሪያ ሲደርስህ፣ በተደጋጋሚ ስትታሰር፣ ሥራህ ባልተገባ መንገድ ሲተረጎም መጨረሻ ላይ ለሕይወትህ መፍራት ትጀምራለህ። እነዚህ ናቸው ያሳለፍኳቸው አስቸጋሪ ነገሮች። በጣም ብዙ ጋዜጠኞች በተመሳሳይ ሁኔታ ውስጥ እያለፉ እንደሆነ አውቃለሁ። አሁን በኮንጎ ያለው የፕሬስ ወይንም የፕሬስ ነጻነት ሁኔታ በጣም አሳሳቢ ነው። መንግሥት ከተቀየረም በኋላ በጣም አስከፊ ነው። ጆሴፍ ካቢላ ከሥልጣን ወርደው አሁን ያሉት ፌሊክስ ሽሸኬዲ ናቸው። ነገር ግን በእሳቸውም ዘመን ቢሆን በተመሳሳይ ነገር ውስጥ እያለፍን እንደሆነ ነው የሚሰማኝ። እዚህ ጋር ስለተገደሉና ጉዳያቸው በፍርድ ለመታየት እንኳ ስላልበቁ ጋዜጠኞች እንኳ እያወሩ አይደለም። ሁለቱን በስም ለመጥራት በግሌ የማውቀው ወይም ከምስራቅ ኮንጎ ሰርጅ መሃል መጥቀስ ይችላለሁ። ነገር ግን በኮንጎ ከደርዝ በላይ ጋዜጠኞች ተገድለዋል፣ ግን የተደረገው ምርመራ ውጤት አልነበረውም። ምክንያቱም የፖለቲካ ግፊት ስላለ ነው። እንዲሁም እነዚህ ጋዜጠኞች የተገደሉበት ትክክለኛ ምክንያት እንዲወጣ ስለማይፈልግ ነው። ዊዝ አዎ፣ በጋዜጠኝነት ሙያዬ መስራት ቀጥያለሁ። ግን እዚሁ ዩናይትድ ስቴትስ ከመጣው በኋላ ዋናው ስራዬ እሱ አይደለም። ከእሱ ጎን ለጎን ሌሎች ነገሮችንም እሰራለሁ። ግን በሀገር ውስጥ ያሉ ዜናዎችን ተከትዬ በኢንተርኔት ላይና በማኅበራዊ ትስስር መድረኮች ላይ ሚዛናዊ በሆነ መልኩ ጽፋለሁ። ምክንያቱም ራሴን የሀገሬ ዲሞክራሲና መልካም አስተዳደር ጠባቂ አድርጌ ነው የምቆጥረው። በተጨማሪም በወቅታዊ ጉዳዮች ላይ የምናወጣው ዘገባ ሚዛናዊ እንዲሆን በተለይም ደግሞ ስለ ሀገሪቱ የፖለቲካ ሁኔታ ከሆነ የተለያዩ ምንጮችን እንጠቀማለን። በስልጣን ላይ ያሉትንም ተቃዋሚዎችንም እናዳምጣለን። እኔም የምኖረው በዚህ በስደት ቢሆንም መረጃ አስፈልግ በስልጣን ላይ ያሉት ሰዎችን ለማግኘት እሞክራለሁ። ለትክክለኛ መረጃ እነሱን ለማግኘት የምንጠቀማቸው መንገዶች አሉ። በኮንጎ መስራት የቀጠሉ ጋዜጠኞችን የምጠይቃቸው በጽናታቸው እንዲቀጥሉ ነው። ምክንያቱም እውነት ሁሌም ያሸንፋል። ኮፊ ኦሎሚዴ የተሰኘ ሙዚቀኛ በአንድ ዘፈን ውስጥ ውሸት በአሳንሳር ይመጣል፣ እውነት ግን በደረጃ ላይ ይወጣል ይላል። እውነት ጊዜ ፍጅ እንጂ ያሸንፋል፣ ዲሞክራሲ ያሸንፋል። ስለዚህ ጸንታችሁ ቁሙ። ለየትኛውም የፖለቲካ ፓርቲ በሥልጣን ላይ ያለውን ይሁን ለተቃዋሚዎች ተገዥ አትሁኑ እላለሁ። ግን ደግሞ ሕይወታችሁ አደጋ ላይ መውደቁን ከተገነዘባችሁ አገሩን ለቃችሁ ለመውጣት አታመንቱ። ለገዢዎችና ለኮንጎ ዲሞክራቲክ ሪፐብሊክ ደግሞ የጋዜጠኞችን ደህንነት እንዲጠብቁና እንዲከላከሉ እጠይቃለሁ። አመሰግናለሁ። ሀብታሙ ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ታዲያ ቀጣዩም ከዚሁ ርዕሰ ጉዳይ ላይ መሰንበቻውን ልዩ ትኩረት በዓለም ዙሪያ ተሰጥቶት ከሚገኘው የፕሬስ ነፃነት ጋር የተያያዘ ነው። ወደ ኢትዮጵያ ነው ታዲያ የሚመልሰን የትንታኔ ቅንብር ነው። የኢትዮጵያን የመገናኛ ብዙኃን ምህዳር የማሻሻልና የማስፋቱ ሂደት ከአገሪቱ ወቅታዊ የጸጥታ ሁኔታ ጋር በተያያዘ መቀዛቀዙን የዘርፉ ባለሙያዎች ተናገሩ። ባለፈው ዓመት በፓርላማ የጸደቀው የመገናኛ ብዙኃን ሕግ ከፍተኛ እመርታ ያሳየ ነበር ሲሉ የገለጹት ባለሙያዎች ለተግባራዊነቱ መስራትና ቀደም ሲል የነበረውን መነቃቃት ማስቀጠል እንደሚገባም ዛሬ በባህር ዳር ከተማ በተካሄደው የውይይት መድረክ ላይ አሳስበዋል። የኢትዮጵያ ሚዲያ ማሻሻያ ለውጦች፣ ተግዳሮቶችና ቀጣይነት ላይ የሚመክር ውይይት የዘርፉ ባለሙያዎችና ምሁራን በተገኙበት በባህር ዳር ከተማ ነው የተካሄደው። አስቴር ምስጋናው ተከታትለዋለች። በተለይ ከመጋቢት 2010 የመንግስት ለውጥ በኋላ የኢትዮጵያን የመገናኛ ብዙሀን ምህዳር ለማስፋት በተደረጉ ማሻሻያዎች ባጋጠሙ ተግዳሮቶችና በቀጣይ አቅጣጫዎች ላይ ያተኮረ ውይይት ነው ዛሬ በባህር ዳር ከተማ የተካሄደው። በኢትዮጵያ ፓርላማ ባለፈው ዓመት የጸደቀው የብዙሀን መገናኛ ህግ ለዘርፉ ብዙ እድሎችን ይዞ እንደመጣ በወቅቱ የህግ ማሻሻያውን ካረቀቁ ባለሙያዎች አንዱ የነበረውና በአሁኑ ሰዓት በዓለም አቀፉ የመገናኛ ብዙሀን ድጋፍ ተቋም ፕሮግራም ኦፊሰር ሆኖ በማገልገል ላይ የሚገኘው ሰለሞን ጎሹ ይናገራል። ነገር ግን ሀገሪቱ ከገጠማት ወቅታዊ ሁኔታ አንጻር የመገናኛ ብዙሀን ምህዳሩ የማስፋቱ ስራ ተቀዛቅዟል ብሏል። ሰለሞን በዋነኛነት ሶስት ነገሮች ላይ የተሰራው በንይታ አንደኛ፣ የፖሊሲና ና የህግ ማቀፍ ጉዳዮች ለማሻሻል፣ ሁለተኛ ተቋማቱ በነዚህ ህግን ፖሊሲን የሚፈጽሙ የሚተገብሩ ተቋማት የመገናኛ ብዙሀን አመራር ላይ ትልቅ ሚና ያላቸው ተቋማትን በምን መንገድ ምን አይነት ስራ ላይ ኃላፊነት ይኖራቸው የሚሉ ጉዳዮች ላይ ያተኮረ። ሶስተኛው ደግሞ የተፈፃሚነት በህግ ደረጃ ማዕቀፍ ያላቸው ጉዳዮች በተግባር እንዴት ነው በተግባራዊ የሚደረጉት ተቋማት እንዴት ተግባራዊ ያደረጓቸዋል የማስፈፀም አቅም የምንለው። ከዛ ውጭ ደግሞ መብትና ግዴታውን ያወቀ ባለሙያ መብቱ እንዴት አድርጎ ይጠይቃል፣ ግዴታው ደግሞ እንዴት ብሎ ተጠያቂነት ያርፍበታል የሚሉ ጉዳዮች ላይ ትኩረት ተደርጎ ነው የተሰራው እና ከዚ አንፃር እንደ ስኬት የሚታየው የመገናኛ ብዙሃን ባለሙያዎች ነፃና ገለልተኛ ከመንግስት መዋቅር ውጭ ያሉ አካላት በመሰረታዊ ጥናቱ ኢትዮጵያ የት ነው ያለችው? ከዚ አንጻር የህግ ማዕቀፏ የፖሊሲ ማዕቀፏ ምን ይመስላል? ከዛ ምን አይነት ተቋማት ነው የሚያስፈልጉን? እንዴት ብለው ቢዋቀሩ ነው የሚያስፈልገው? ምን አይነት አመራር ያስፈልጋቸዋል? አፈዛፀም ደግሞ የሚመቹ ስነስርዓቶችን የማበጀት እና እነዛን ነገሮች የመለየት ስራ በደንብ ተሰርቶ እሱን መሰረት ያደረጉ የህግ ማዕቀፎች ወደ ስራ ገብተዋል። የመገናኛ ብዙሃን አዋጅ ሆኖ ወደ ስራ ገብተዋል። የመረጃ ነፃነት አዋጅ ረቂቁን እና የኮምፒውተር ወንጀል አዋጅ ረቂቁን ሰጥተን እነሱ ነገሮች ሳያልቁ ነው የዚህ በሰሜናዊ ሀገሪቱ ክፍል ተፈጥሮ የነበረው ግጭት የተፈጠረው ግጭቱ ሲፈጠር ናቹራሊ ከችግሩ ስፋትም አንፃር ከነበረው ደግሞ የጊዜ ጥድፊያም አኳያ የሪፎርም ስራዎቹ የማሻሻያ ስራዎቹ ቁመው ጉዳዩ ሁሉ የብሔራዊ ፀጥታ ሆነ። እንግዲህ ሀሳብ በነፃነት የመግለጽ ጉዳይ አንዱ የሚገደብበት ምክንያት የብሔራዊ ፀጥታ የደህንነት ጉዳይ ነው። እንደምታውቀው የደህንነቱ ደግሞ ጉዳይ በጦርነት ላይ ባለንበት ላይ እንትን ያገኛል ቅድሚያ ያገኛል። ስለዚህ የፕሬስ ነፃነት ጉዳይ ሳይሆን የሀገርን ሕልውና ወይም ደህንነቱ ብሔራዊ ፀጥታን የሚጎዱ ጉዳዮችን አድሬስ ለማድረግ በተደረጉት እርምጃዎች እነዚህ ለአንድ ዓመት ያህል ተፈጸሙ የነበሩ በጣም ተስፋ ሰጭ የነበሩ ጅምሮች አንዳንዶቹ እንዲቆሙ ሌሎቹ ደግሞ ወደኋላ ማለት ነገሮች፣ ነጻና ገለልተኛ በሆኑ አካላት ተቀርጾ የወጣው ህግ አሁን ላይ በመንግስት እየተጣሰ ነው በማለት የተናገሩት ደግሞ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጌታቸው ድንቁ ናቸው። የሚታዩ አዝማሚያዎች ደስ የሚሉ አይደሉም። በጣም ትልቅ ክሬዲት ተወስደውበታል በሪፎርም ሂደቱ ግን ወር ዘ ቼንጅ ተብሎ ሲታሰብ አንዳንድ የሚያስ የለም ማለት አይደለም። ፕሮሚሲንግ ነገሮች ነበሩ፣ አሁንም አሉ፣ አልተዘጋም። ግን አዝማሚያዎች ጥሩ ያልሆኑበትም ነገር አለ። ለምሳሌ የፌዴራልም የክልልም ሚዲያዎች ዛሬም ነፃ አይደሉም። የመንግስት ጣልቃ ገብነት በስፋት አለ። ተሻሽለው የወጡ ሕጎች አካታች መሆናቸውን የገለጸው ሰለሞን ጎሹ ሕጎቹ ሲጣሱ ለምን ብሎ የመጠየቅ ስልጣን የባለሙያው የሚዲያ ተቋማት እና የሙያ ማህበራት መሆኑን ይናገራል። መገናኛ ብዙሀን መንግስትን የሚያነቃ አንዱም ተፈጥሮ ፎርዝ እስቴት የምንለው አራተኛ የመንግስት ክንፍ ነው የምንለው ይህንን ስራውን በሚገባ እየሰራ አብሮ የሚሰራ ከመንግስት ጋር ኢንቤድድ የሆነ አውቶኖሚ ያለው የራሱ ነፃነት ምሮት፣ ነገር ግን ከመንግስት ጋር የስራ ግንኙነቱ በጣም የተጠናከረ ነው የሚሆነው ያቺ ስፔስ ቻንች ቤድ አውቶኖሚ የምንላት ጉዳይ ወሳኝ ሚና የሚኖራት ትንሽን ጠብቀሽ የአንቺን ቦታ እና ሚናሽን ከለየሽ በኋላ ሲዘናጋ መንግስትን የሚያነቃ ተቋም ነው። ስለዚህ የወጡ ፖሊሲዎች ሳይተረጉሙ ሲቀሩ ጫና መፍጠር፣ በግልጽ የወጡ ህጎች በቅርብ እንዳየነው አንዳንዶቹ መጣስ ጀምረዋል። እነሱን ሲጥስ ለምን ብለው ያን ነገር የመሞገት ነገሮች ተጠናክረው ከቀጠሉ ከዚህ በኋላ ሲፈልግ የሚሰጥ ሳይሆን መስጠት ግዴታው የሆነ መንግስትን ለመፍጠር ትልቅ ሚና ይሆናል ብዬ ነው የማስበው። ታይተው የነበሩ መልካም ጅምሮችን ለማስቀጠል መደረግ አለበት ያለውን የመፍትሄ ሀሳብም ሰንዝሯል። በዚህ ሁሉ ችግር ውስጥ አምነንበት ያዋጣላል፣ እንደ ሴክተር ያዋጠናል፣ እንደ ሀገር አዋጭ ነው። የመገናኛ ብዙሃንን ትክክለኛ ሚና የምንለይበት ሂደት ውስጥ ነው ያለ ነው። ሁሉን አካታች የሆነ ማህበራቱን፣ ባለሙያውን፣ አጥኚዎችን እና የመሳሰሉ አካላትን የጀመረ ሂደት ስለሆነ እሱን እንዴት አድርገን እናጠናክር የሚለውን ጉዳይ መቀጠሉ አንድ ነገር ነው። ግን ደግሞ ሁልጊዜም ቢሆን መንግስት ጥሪ ሲያደርግ የምንከተል እሱ ዝም ባለ ቁጥር ዝም የምንል ደግሞ መሆን የለብንም። መገናኛ ብዙሃን መንግስትን የሚያነቃ አንዱም ተፈጥሮ ፎርት ስቴት የምንለው አራተኛው የመንግስት ክንፍ ነው የምንለው። ይህንን ስራውን በሚገባ እየሰራ አብሮ የሚሰራ ከመንግስት ጋር እምቤድድ የሆነ አውቶኖሚ ያለው የራሱ ነፃነት ኖሮት ነገር ግን ከመንግስት ጋር የስራ ግንኙነቱ በጣም የተጠናከረ ነው የሚሆነው። በውይይቱ የተገኙት የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዳይሬክተር አቶ ግዛው ተስፋዬ በበኩላቸው አዲስ የወጣውን የሚዲያ ፖሊሲ ከማስፈጸም አንጻር መንግስት የሚጠበቅበትን ሰርቷል ብለዋል። ኢትዮጵያ እንዲካተቱ ፈቅዷል። የውጭ ዜጎች እስከ ሀያ አምስት በመቶ እንዲካተቱ ፈቅዷል። ባለሙያዎች በጋራ በመሆን ፍቃድ እንዲያወጡ ፈቅዷል። እነዚህ የተተገበሩ ነው። በይነመረብ ሚዲያ የሚሰሩ የሃይማኖት ሚዲያዎች፣ ልዩ ልዩ መገናኛ ብዙኃን ግልጽ የሆኑ አሰራሮች ተቀምጠው ምዝገባ ፍቃድ እያገኙ ወደ ዘርፉ ገብቷል። ማህበራትን በተመለከተ ቀድሞ ከነበረው በላይ በርካታ ማህበራት ወደ ስራ ገብቷል። አይደለም። ተመዝግበው የሙያ ማህበራት፣ የሚዲያ ካውንስል መውሰድ እንችላለን። ምቹ ሁኔታ ተመቻችቶ ወደ ስራ ገብቷል። ስለዚህ ወደ ኋላ ተመልሷል ለማለት የትኛው ጉዳይ ላይ የሚለው ሲነሳ እዛ ቦታ ላይ መመለስ ይቻላል። በውይይት መድረኩ ላይ የቀረቡ ማብራሪያዎች በተሳታፊዎች ሰፊ ውይይት ተደርጎባቸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አድማጮች እዚህ ግድም የዝግጅት ክፍላችንን ማስታወሻ ነው የምናሰማችሁ። እንዴት እንደምታገኙን እናስታውሳችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታ ልትደርሱን ትችላላችሁ የአሜሪካ ድምፅ ቪኦኤ አድማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው ቱባ መጽሐፍት ይሰኛል በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሐፍትን በዲጂታሉ ዓለም ለማዳረስ ያለመ አዲስ አገልግሎት ነው በእጅ ስልክ ላይ የሚጫነው ይህ መተግበሪያ በድምፅ የተተረኩ መጽሐፍትን ያስደምጣል። በዲጂታል ቅጂ የሚነበቡ መጽሐፍትንም ያቀርባል። የወጣትና አንጋፋ ጸሐፍትን ስራዎች ስላካትተው አገልግሎት የበለጠ ለማወቅ የቱባ መጽሐፍ ፈጣሪ የሆነውን ስበት ቴክኖሎጂ አጋር መስራች ለኩን ልማን ሀብታሙ ስዩም አነጋግሮታል። ስለ መተግበሪያው ዓላማ ለኩን በሚያስረዳበት ይጀምራል። በአፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ ዓላማው ምንድን ነው? ደራሲያንን በይበልጥ ተጠቃሚ ለማድረግ ማለትም የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በሕትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ፣ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔት እና ስማርትፎን ያለው ሰው መጽሐፍትን በኢቡክ እና ትረካ ወይም በኦዲዮ ቡክ፣ ሌላው ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው። በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡት ስ ምን ያክል ናቸው? ወደ ሀምሳ የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግ ነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። ኦዲዮ ቡክ ደረጃ ወደ አስር የሚጠጉ ይመስለኛል ካልተሳሳቱ፣ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም ግን ሀምሳ አካባቢ የሚሆኑ መጽሐፍት እንዳሉን አውቃለሁ። በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም የሚያሳተመ ሰው ወይም በድምፅ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል? ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን እኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በሕትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን፣ ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችን በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹን በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደረግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ጊዜው እንደዛ ነው ያለው። ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናረግ ነበረ ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘውና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው፣ እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ይሆን ያል እርምጃዎች ከፍ እናደርጋለን፣ እናሻሽላለን ብለን ነው እየሰራ ነው። እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን፣ በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላ የምታስቡት ተግዳሮት ምንድን ነው? በምን መንገድ ልትፈቱ ታስባቸዋል ያው አንድ ተግዳሮት ሆኖብን የነበረው ያው ደራሲዎች እንዴት ነው ይሄ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ በእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሞን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውም አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወስዶት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮታ እንዲያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቨን ከሳይናፕ ጀምሮ በቀላሉ ሳይናፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ እሱ ነው እያስቸገረን ያለው እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከረን ነው የመጪ ዘመን ህልማችሁ ወይም ግባችሁ ምንድን ነው? በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌ ብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለን በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከእሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። እንግዲህ በተቻለም ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አድርገን ጥሩ ነገር፣ ጥራቱን የጠበቀ ነገር፣ ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መተናል እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው። እጅግ በጣም አመሰግናለሁ። ላይኩን ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርክን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን። እናመሰግናለን። በጣም መልካም። ክቡራትና ክቡራን አድማጮች የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት በ1922 እና 31 ሜትር ባንዶች ያዘጋጀውን የምሽቱን ዝግጅት እዚህ ላይ ያበቃ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። አስተናገድኳቸው፣ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ። Thank